ስፖርት ኢትዮጵያ ኬንያ የተነጠቀችውን የ2018 የቻን ውድድርን ለማዘጋጀት ጥያቄ አቅርባለች መባሉ፣ የኢትዮጵያ ሴቶችና ወንዶች ብሔራዊ ቡድኖች ሰሞኑን በተሳተፉባቸው ውድድሮች ውጤት ሳይቀናቸው መቅረቱ፣ እንዲሁም ባርሴሎና በዝግ ስታዲየም ሲጫወት ፈረንሳይ ውስጥ ደግሞ የስታዲየም የውስጥ አጥር ተደርምሶ ደስታቸውን ሲገልጹ በነበሩ ደጋፊዎች ላይ ጉዳት መድረሱ የሚሉት በዛሬው የሰኞ ምሽት የስፖርት ፕሮግራማችን ላይ የምንዳስሳቸው ጉዳዮች ሲሆኑ የአትሌቲክስና እንዲሁም የሳምንቱ ታላላቅ ሊጎች ውድድር ውጤቶችና ዝርዝር ዘገባዎችም ተካተዋል። ከዝግጅቱ ጋር ሃይማኖት ጥሩነህ ነኝ። አብራችሁን ቆዩ። በሚቀጥለው የፈረንጆች ዓመት የሚካሄደውን የቶታል አፍሪካ ሀገራት ሻምፒዮን ሺፕ ወይም ቻን በሚል ስያሜ የሚጠራውን ውድድር ኬንያ እንድታዘጋጅ አስቀድሞ ተመርጣ የነበረ ቢሆንም ባሳለፍነው ሳምንት ላይ ነበር የካፍ ስራ አስፈጻሚ ኮሚቴ ኬንያ በቂ ዝግጅት አላደረገችም በሚል አዘጋጅነቱን የነጠቃት። የካፍ ስራ አስፈጻሚ ኮሚቴም ውድድሩን ለማዘጋጀት ለሚፈልጉ ሀገራት ካሉም ሰነዳቸውን እስካለፈው ቅዳሜ ምሽት ድረስ ለዋናው ጽሕፈት ቤት ማስገባት እንደሚችሉም ወስኖ ነበር። የአፍሪካ ኮንፌዴሬሽን ትላንት በድረ ገጹ እንዳስታወቀው ኢትዮጵያ፣ ኢኳቶሪያል ጊኒና ሞሮኮ ውድድሩን ለማዘጋጀት ጥያቄ ማቅረባቸውን ይፋ አድርጓል። የኢትዮጵያን የአዘጋጅነት ጥያቄን በተመለከተ በጉዳዩ ላይ ምላሽ እንዲሰጡኝ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት አቶ ጁነዲን በሻን አነጋግሪያቸው እንዲህ ብለዋል። መካፍ አልጻፍንም ደብዳቤ እኛ ኢንተረስት እንዳለን ስለሚታወቅ ወጥቶ ሊሆን ይችላል እንጂ እኛ የጠየቅነው ለሁለት ሺ አስራ ስምንት ስጡን ብለው ሁለት ሺ አስራ ስምንት አንሰጣችሁም ኬንያ ወስዳለች ብለውን በወቅቱ ለሁለት ሺ ሀያ ጠይቀን ለሁለት ሺ ሀያ ተፈቅዶልን በደብዳቤም ካፍ አረጋግጦልን ከሁለት ሺ ሀያ እኛ ነው የምናዘጋጀው። I'm not going to get a coffee of that one, though. ፈረንሳይ እንደ አውሮፓውያን አቆጣጠር በ2018 በምታዘጋጀው ከ20 ዓመት በታች የሴቶች የዓለም ዋንጫ ውድድር ላይ ተካፋይ ለመሆን በሀጉራዊ የማጣሪያ ውድድር ላይ የነበረው የኢትዮጵያ ከ20 ዓመት በታች የሴቶች ብሔራዊ ቡድን የመልስ ጨዋታውን ለማድረግ ወደ ኬንያ አቅንቶ ሁለት ለአንድ በሆነ ውጤት በኬንያ አቻው ተሸንፏል። ሁለቱ ብሔራዊ ቡድኖች ከ15 ቀን በፊት ሐዋሳ ላይ አካሂደውት በነበረው የመጀመሪያ ጨዋታ ሁለት ለሁለት በሆነ አቻ ውጤት መለያየታቸው የሚታወስ ሲሆን ይህንኑ ውጤት ተከትሎም የኬንያ ሴቶች ብሔራዊ ቡድን በአጠቃላይ ድምር አራት ለሶስት በሆነ ውጤት ወደ ቀጣዩ ዙር ማለፋቸውን ሲያረጋግጡ በአንጻሩም የኢትዮጵያ ሴቶች ብሔራዊ ቡድን ከፈረንሳዩ የሴቶች የዓለም ዋንጫ ማጣሪያ ውጪ ሆኗል። በተያያዘም በኡራጓይ አስተናጋጅነት ለሚካሄደው የዓለም ከ17 ዓመት በታች የታዳጊዎች የሴቶች ብሔራዊ ቡድን ውድድር ተካፋይ ለመሆን በቅድሚያ በአፍሪካ ዞን የማጣሪያ ውድድራቸውን ለማድረግ የኢትዮጵያ ታዳጊ ሴቶች ብሔራዊ ቡድን ወደ ስልጠና ማዕከል መግባታቸውም ታውቋል። ቡድኑም በሚቀጥለው ወር ቀዳሚ ጨዋታውን ከኬንያ ታዳጊ ሴቶች ብሔራዊ ቡድን ጋር እንደሚያደርግም ለማወቅ ተችሏል። በሌላ በኩልም ለወዳጅነት ጨዋታ ወደ ቦትስዋና አቀንቶ የነበረው የኢትዮጵያ ብሔራዊ ቡድን በቦትስዋና ብሔራዊ ቡድን የሁለት ለዜሮ ሽንፈት ደርሶበታል። ብሔራዊ ቡድኑ ወደ ቦትስዋና አቀንቶ የነበረው የቦትስዋና የነጻነት ቀንን ምክንያት በማድረግ በተዘጋጀው የወዳጅነት ጨዋታ ላይ ለመሳተፍ ነበር። በሰባተኛው ሳምንት የጀርመን ቡንደስሊጋ ውድድሮች ቦሩሺያ ዶርትሙንድ መሪነቱን ሲያጠናከር፣ ተከታዩ ባየር ሙኒክ ነጥብ ጥሏል። ባለፈው ቅዳሜ ከሜዳ ውጪ ሃውክስበርግን የገጠመው ዶርትሙንድ ሁለት ለአንድ በሆነ ውጤት አሸናፊ ሲሆን፣ በደረጃው ሰንጠረሽም በ19 ነጥብና በ19 የግብ ልዩነት በአንደኛነት ግስጋሴውን ቀጥሏል። ባሳለፍ ነው ሳምንት በአውሮፓ ሻምፒዮንስ ሊግ ላይ በፓሪስ ሳን ጀርማን የሶስት ለባዶ አስደንጋጭ ሽንፈትን ያስተናገደውና ውጤቱን ተከትሎ ማሰልጣኝ ካርሎ አንጀሎቲን ያሰናበተው ባየርን ረዳታቸው ዊሊ ሳኞል ቡድኑም በጊዜያዊነት ተረክበው ማሰልጠን ጀምረዋል። አዲሱ አሰልጣኝም በቀዳሚ ጨዋታቸው ሄርታ በርሊንን ገጥመው ሁለት ለሁለት በሆነ አቻ ውጤት ሲለያዩ፣ ቡድናቸውን በአስራት ነጥብ ሁለተኝነት እየተከተለ ይገኛል። የክለቡ ተጫዋች የሆነው የአራት ዓመቱ ፈረንሳዊ ፍራንክ ሪበሪ አቻ በተለያየበት ጨዋታ በክለብ ውስጥ በቆየባቸው አስር ዓመታት ውስጥም አራት ጊዜ ተሰልፎ በመጫወት ለረጅም ዓመት በክለቡ ውስጥ የተጫወተ የውጭ ዜጋ በመሆን መሪነቱን ጨብጧል። እንደ ኢሮፕያን አጣጠር በ207 ከፈረንሳዩ ማርሴይ ወደ ባየር ሙኒክ የዞረው ፍራንክ ሪበሪ ሰባት ጊዜ የቡንደስሊጋው የአሸናፊነት ክብርን፣ አምስት ጊዜ የዶች እግር ኳስ ዋንጫንና የዩኤፋ ሻምፒዮንስ ሊግ ክብርንም አብሮ ከክለቡ ጋር ተቀናጅተዋል። አትሌቲክስ። አለፍን ኢትዮጵያውያን አትሌቶች የበላይ ሆነው ባጠናቀቁበት በጣሊያኑ ትሬንቶ በተባለች ከተማ በተካሄደው የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የለንደኑ የ5000 ሜትር ሻምፒዮናው ኢትዮጵያዊው ሙክታር እድሪስ በ28 ደቂቃ ከ54 ሰከንድ አንደኛ በመሆን አሸናፊ ሆኗል። ከሙክታር በአንድ ሰከንድ ዘግይቶ በ28 ደቂቃ በ55 ሰከንድ ሁለተኝነትን በመያዝ ውድድሩን ያጠናቀቀው ጥላውን ኃይሌም ሙክታርን በቅርብ ርቀት በመከታተል ብርቱ ፉክክር ማድረጉም ታውቋል። የሶስተኝነት ደረጃን ያገኘው ሌላው ኢትዮጵያዊ ያሲን ሀጂ ደግሞ ውድድሩን በ29 ደቂቃ ከ19 ሰከንድ በሆነ ሰዓት አጠናቋል። ሙክታር እድሪስ የትላንቱን ጨምሮ በዚህ መሰል ውድድር ሲያሸንፍ ለሶስት ተከታታይ ዓመታት መሆኑም ታውቋል። አሁን ደግሞ ወደ አትሌቲክስ አለፍን። ኢትዮጵያውያን አትሌቶች የበላይ ሆነው ባጠናቀቁበት በጣሊያኑ ትሬንቶ በተባለች ከተማ በተካሄደው የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የለንደኑ የ5000 ሜትር ሻምፒዮናው ኢትዮጵያዊው ሙክታር እድሪስ በ28 ደቂቃ ከ54 ሰከንድ አንደኛ በመሆን አሸናፊ ሆኗል። ከሙክታር በአንድ ሰከንድ ዘግይቶ በ28 ደቂቃ በ55 ሰከንድ ሁለተኝነትን በመያዝ ውድድሩን ያጠናቀቀው ጥላውን ኃይሌም ሙክታርን በቅርብ ርቀት በመከታተል ብርቱ ፉክክር ማድረጉም ታውቋል። የሶስተኝነት ደረጃን ያገኘው ሌላው ኢትዮጵያዊ ያሲን ሀጂ ደግሞ ውድድሩን በ29 ደቂቃ ከ19 ሰከንድ በሆነ ሰዓት አጠናቋል። ሙክታር እድሪስ የትላንቱን ጨምሮ በዚህ መሰል ውድድር ሲያሸንፍ ለሦስት ተከታታይ ዓመታት መሆኑም ታውቋል። በሌላ የአትሌቲክስ ዜና ደግሞ የኃይል ሰጪ አበረታች መድኃኒት መጠቀም ጋር በተያያዘ ስሟ ሲብጠለጠል የነበረችው ኬንያ በቀን መቁጠሪያ ካላንደር ላይ በማስገባት የጸረ ኃይል ሰጪ አበረታች መድኃኒት ቀን በሚል ልዩ ቀን ልትሰየም መሆኑን ዴሊ ኔሽን የተሰኘው የሀገሪቱ ጋዜጣ ሰሞኑን ዘግቧል። የኬንያ አትሌቲክስ ፌዴሬሽን ፕሬዝዳንት ጃክሰን ቱዊን ጠቅሶ ጋዜጣው እንደዘገበው በመጪው ህዳር ወር ጀምሮ በሀገር አቀፍ ደረጃ በምታስተዋወቀው የጸረ አበረታች መድኃኒት ዘመቻ አበረታች መድኃኒት መጠቀም ለስፖርቱ ምን ያህል ጎጂ እንደሆነ በማስገንዘብና ትምህርት በመስጠት እንደሆነም ታውቋል። በፈረንሳይ የሊግ አንድ የሳምንቱ የመጨረሻ ጨዋታ መካከል በአሚያ ስቴዲየም የስቴዲየም አጥር ተደርምሶ በደጋፊዎች ላይ ድንገተኛ አደጋ መፍጠሩ ፈረንሳውያንን አስደንግጦ ነበር። የአሚያና የሊል የቅዳሜውን ጨዋታ ለመመልከት ወደ ስፍራው አመርተው የነበሩት የሊል ደጋፊዎች ቡድናቸው በጨዋታው አስራስድስተኛ ደቂቃ ላይ በፎድ ባሎ በተገኘው ግብ ደስታቸውን ለመግለጽ ከመቀመጫቸው ተንደርድረው ተመልካቹን ከሜዳው ወደሚለየው አጥር ተጠግተው የመጡ ቁጥራቸው ወደ አምስት መቶ የሚጠጉ ደጋፊዎች ከሁለት መቶ በላይ ሰዎችን ማስተናገድ የማይችለውና ከታደሰም ረጅም ጊዜ እንደሆነው የተነገረለት አጥር ተደርምሶ ወደ ሀያ ዘጠኝ የሚጠጉ ደጋፊዎች ላይ ጉዳት ሲደርስ ስድስት ደጋፊዎችም ከፍተኛ ጉዳት አጋጥሟቸው በሆስፒታል እርዳታ እየተደረገላቸውም ይገኛል። የእለቱም ዳኛ በአስቸኳይ ስብሰባ ካካሂዱ በኋላ ጨዋታው እንዲቋረጥና ተመልካቹም ከስቴዲየሙ እንዲወጣም ተደርጓል። ትላንት የካታላን ሕዝብ ውሳኔ ምርጫ ጋር በተያያዘ በጸጥታ ችግር ስትታመስ የነበረችው ባርሴሎና በዕለቱ የነበረው የባርሴሎናና የላፓልማ ጨዋታ ያለ ተመልካች በዝግ ስቴዲየም እንዲከናወን ተደርጓል። ባርሴሎና ላፓልማን 3 ለዜሮ በሆነ ውጤትም አሸንፏል። ሪያል ማድሪድም ትላንት ውጤት ቢቀናውም ከተቀናቃኙ ባርሴሎና በሰባት ነጥብ ርቆ ነው አሁንም የሚገኘው። ለዛሬው የነበሩን ሳምንታዊ ስፖርታዊ ወሬዎች እነዚሁ ነበሩ። ስለተከታተላችሁ እናመሰግናለን። ሃይማኖት ጥሩነህ ነበርኩኝ። መልካም ጊዜ።